የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሰኞ መጋቢት ሁለት ሁለት ሺ አስራ አንድ አመተ ምህረት ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ዛሬ በኢትዮጵያ ብሔራዊ የሀዘን ቀን ሆኖ ታውጇል። የ ሀያ ስድስት ዓመቱ ረዳት አብራሪው አህመድ ኑር መሀመድ ህይወቱ የማለፉን ዜና ቤተሰቦቹ የሰሙት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም በቴሌቪዥን ስሙን ሲጠሩ ሰምተው እንደሆነ ወንድሙ ነግሩናል። ተወልደ ተወልደ ያው ወንድሙ መኑር አህመድ ኑርን ነው ይዘነዋል። ወደ በኋላ ላይ ቃለ ምልልሱን ይዘን እንመለሳለን። በይህ በእንዲህ እንዳለም የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በኢትዮጵያ አየር መንገድ አውሮፕላኑ አሳዛኝ አደጋ ህይወታቸው ላጡት ቤተሰቦችና ወዳጆች ጥልቅ ሐዘን እንደተሰማው ገልጿል። በዓለም ዙሪያ የተለያዩ አካላት ሐዘናቸውን እየገለጹ ይገኛሉ። ይህንኑ ትላንት እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት የሆነው በረራ ቁጥር ኢቲ 302 የተመዘገበው ቦይንግ 737 ማክስ 8 ጀትን የተመለከተ ዘገባም አለን። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎች በድጋሚ ተመልሼ መጥቻለሁ። ትላንት የተከሰከሰው እና 157 ሰው ያለቀበት የኢትዮጵያ አየር መንገድ አውሮፕላን የዲጂታል የበረራ መረጃ መቅረጫ እና የአብራሪዎች ክፍል የድምጽ መቅጃ መሳሪያ መገኘቱን የኢትዮጵያ አየር መንገድ አስታውቋል። በትዊተር ገጹ ላይ ዛሬ ጠዋት ባሰፈረው ተጨማሪ መረጃም 737 ማክስ 8 የተባለው አውሮፕላኖችን ከበረራ ማገዱን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በኢትዮጵያ አየር መንገድ አውሮፕላኑ አሳዛኝ አደጋ ሕይወታቸውን ላጡት ሰዎች ቤተሰቦችና ወዳጆች ጥልቅ ሐዘናቸውን እንገልጻለን ብለዋል። በአደጋው ከሞቱ መካከል ቢያንስ ስምንቱ የዩናይትድ ስቴትስ ዜጎች እንዳሉባቸው የውጭ ጉዳይ ሚኒስቴር መግለጫው አረጋግጧል። መግለጫው አያይዞም አዲስ አበባና ናይሮቢ የሚገኙ ኤምባሲዎቻችን ከዩናይትድ ስቴትስ የብሔራዊ የትራንስፖርት ደህንነት ቦርድ ጋር በመተባበር የሚቻለውን ሁሉ እርዳታ ለማድረግ ከኢትዮጵያ መንግስትና ከኢትዮጵያ አየር መንገድ ጋር በመስራት ላይ እንደሆኑ ተናግሯል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማይክ ፖምፔዮ በትዊተር ገጻቸው ባወጡት መግለጫም በአውሮፕላኑ አደጋ ለሞቱት አሜሪካውያንና ሌሎችም በሙሉ ሀዘናቸውን ገልጸዋል። በዚህ የከበደ ሀዘን ላይ ያሉት የአደጋው ሰለባዎች ቤተሰቦች የሚያስፈልጋቸውን እርዳታ እንዲያገኙ አዲስ አበባ፣ ናይሮቢና ዋሽንግተን ዲሲ ያሉት አባሎቻችን ያለመተከት እየሰሩ ናቸው ብለዋል። የቀድሞ ዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማም በራሳቸውና በባለቤታቸው ሚሼል ኦባማ ስም የተሰማቸውን ጥልቅ ሀዘን በትዊተር ገጻቸው ላይ አስፍረዋል። የኤርትራ መንግስትም ለኢትዮጵያ መንግስትና በአውሮፕላን አደጋው የሚወዷቸውን ላጡ ቤተሰቦች ሁሉ የሀዘን መግለጫ አስተላልፏል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ሶስት ሀገራትን ለመጎብኘት ዛሬ ማምሻውን ወደ ምስራቅ አፍሪካ ያመራሉ። የጉብኝቱ አላማ ፈረንሳይ ከአፍሪካ ጋር ያላትን ወታደራዊ፣ የንግድ፣ የባህልና የአካባቢ ጥራት ግንኙነት ለማስፋት ነው ተብሏል። ከቻይና አንስቶ ሌሎች በሀገሪቱ እየሰረጹ ያሉትን ሀገሮችም ለመወዳደር መሆኑ ታውቋል። ወደ በኋላ ላይ አጠር ያለ ዘገባ ይኖረናል። የኢራን ፕሬዚዳንት ሀሰን ሮሃኒ ዛሬ የሶስት ቀናት የኢራቅ ጉብኝት ጀምረዋል። የጉብኝቱ አላማ የሁለቱን ሀገሮች ግንኙነት ስለ ማስፋት ጉዳይ ለመነጋገር ነው ብለዋል። ከኢራቅ ፕሬዚዳንት ባርሃም ሳሊህ፣ ከጠቅላይ ሚኒስትር አብደል አብዱል ና ከሌሎች ባለስልጣኖች ጋር እንደሚነጋገሩ ታውቋል። ሮሃኒ ከስምንት ከሰባት አመታት በፊት ለፕሬዚዳንትነት ከተመረጡ ጊዜ አንስቶ ኢራቅን ሲጎበኙ ለመጀመሪያ ጊዜ ነው። ኢራን ከኢራቅ ጋር የንግድ ግንኙነቷን ለማጠናከር ትፈልጋለች። የዩናይትድ ስቴትስና ሌሎች አምስት ሀያላን ሀገሮች ከአራት ዓመታት በፊት ከኢራን ጋር ኑክሌር መስሪያን የመገደብ ስምምነት መፈረማቸው ይታወቃል። የዩናይትድ ስቴትስ ከስምምነቱ መውጣት በኢራን ላይ ማዕቀብ ጥላለች። ኢራን ታዲያ በዩናይትድ ስቴትስ የተጣለባትን ማዕቀብ አልፋ ለመሄድ ኢራቅን የመጠቀም ፍላጎት እንዳላት ተገልጿል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ይፋ በሚደረገው አዲስ የበጀት ድንበር ግድብ ለመስራት ሌላ ስምንት ነጥብ ስድስት ቢሊዮን ዶላር ለመጠየቅ ማቀዳቸውን የዋይት ሀውስ ቤተ መንግስት ባለስልጣኖች ገልጸዋል። ይህ ገንዘብ የሚጠየቀው የአስቸኳይ ጊዜ አዋጅ በማውጣት ለመጠቀም ባዘዙት ወደ ሰባት ቢሊዮን ዶላር የሚጠቃ ገንዘብ ላይ ተጨማሪ ነው። አዲሱ በጀት ለሀገሪቱ መከላከያ ሚኒስቴር ትልቅ ጭማሪ እንዲደረግ ይጠይቃል። ወታደራዊ ላልሆኑ መርሃ ግብሮች ግን በአምስት ከመቶ እንዲቀንስ ያደርጋል። ፕሬዚዳንት ትራምፕ ስልጣን ከያዙበት ጊዜ አንስቶ የበጀት እቅድ ሲያቀርቡ ለሶስተኛ ጊዜ ሲሆን ከዴሞክራቶችና ከአንዳንድ ሪፐብሊካውያኑ ሰፊ ተቃውሞ እንደሚገጥማቸው ይጠበቃል። የሰሜን ኮሪያው መሪ ወንድሙን በመግደል ተጠርጥሮ ማሌዥያ ውስጥ ለሁለት ዓመታት ያህል ታስራ የቆየችው የኢንዶኔዥያን ተወላጅ ዛሬ ተፈታለች። የማሌዥያ አቃቤ ሕግ ምንም አይነት ምክንያት ሳይሰጡ የግድያውን ክሱን ካቋረጡ በኋላ ከዋላ ላምፑር ወደ ወጣ ብሎ በሚገኘው ሻህ አላም የተባለው ከፍተኛ ፍርድ ቤት ሲቲ አይሳን ከክሱ ነጻነች ሳይል ከእስር ለቋታል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማኔ። አብረን ከአድማስ ንሻገር ጋቢና ቪኦኤ ሌትስ ክሮስ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። አድማጮች ቀደም ሲል በመግቢያችን ላይ እንደጠቀስ ነው በትላንትናው እለት በበረራ ቁጥር ኢቲ 302 የተመዘገበው ቦይንግ 737 ማክስ ኤት ጀት 149 መንገደኞችን እና 8 የበረራ ቡድን አባላትን አሳፍሮ ወደ ናይሮቢ ለመብረር ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያ ከተነሳ ከጠዋቱ ሁለት ሰዓት ከሰላሳ ስምንት ደቂቃ በኋላ ከስድስት ደቂቃ በኋላ ከምድር መቆጣጠሪያው ጋር የነበረው ግንኙነት መቋረጡን ከዚያ በኋላም ደግሞ ከቢሾፍቱ አቅራቢያ መከስከሱንና ጉድጓዱ ውስጥ ገብቶ እንደተገኘ ከዚያም በኋላ በውስጡ የነበሩት አንድ መቶ አርባ ዘጠኝ መንገደኞችና ስምንት የበረራ ሰራተኞች ህይወታቸው ማለፉን ስንዘግብ መቆየታችን ይታወሳል። እንግዲህ ከተሳፈሪዎች መካከል ሰላሳ ሁለት ኬንያውያን፣ ስምንት ካናዳውያን፣ ስምንቱ የበረራ ቡድን አባላትን ሳይጨምር ኢትዮጵያውያን፣ አሜሪካውያን በጣም በብዙ አገር ዜጎች በአጠቃላይ የሰላሳ ሶስት አገር ዜጎችን አሳፍሮ እንደነበረ ታውቋል። ቦይንግ ሰላ 737 ማክስ ኤት ጀት አዲስና ለኢትዮጵያ አየር መንገድ የደረሰው ባለፈው ህዳር ወር እንደሆነ የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ መናገራቸውም ይታወሳል። አደጋው ከመድረሱ በፊት አብራሪው የቴክኒክ ችግር እንደገጠመው አሳውቆ ወደ ቦሌ ለመመለስ ፍቃድ እንዲሰጠው ጠይቆ እንደነበር በአደጋው ስፍራ በላይ የተገኙት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ለጋዜጠኞች ተናግረዋል። አውሮፕላኑን ያበረሩት የነበሩት ካፒቴን የረዥም ጊዜ ልምድ የነበራቸው ያሬድ ሙልጌታ ማለት ነው መሆኑን የአየር መንገዱ ቃል አቀባይ አቶ አስራት በጋሻውም ለቪዮኤ ተናግረዋል። መንስኤውና የአደጋው አይነት እየተጣራ መሆኑንም ገልጸዋል። ዛሬ ጠዋት በትዊተር ገጹ ላይ የአየር መንገዱ ባሰፈረው መረጃ አየር መንገዱ የዲጂታል በረራ መረጃ መቅረጫና የአብራሪዎች ክፍል የድምጽ መቅጃ መሳሪያ መገኘቱን አስታውቋል። ከዚህ በተጨማሪም 737 ማክስ ኤት የተባሉ አውሮፕላኖችን ከበረራ ማገዱን ለጊዜው ማገዱን አስታውቋል። አውሮፕላኑ ባለፈው እሁድ ከጆሃንስበርግ መንገደኞችን አሳፍሮ አዲስ አበባ በሰላም ማረፉን ታውቋል። እንግዲህ አድማጮች በጣም በርካታ ውጭ ሀገር መንግስታት፣ የሀገር ውስጥ ባለስልጣናት፣ ኢትዮጵያ ውስጥ ያሉ የተለያዩ ሰዎች በዚህ አደጋ ህይወታቸውን ላጡ ሁሉ ሀዘናቸውን እየገለጹ ነው። እንግዲህ ከሟች ቤተሰቦች የተወሰኑትን የአሜሪካ ድምጽ ለማነጋገር ጥረት እያደረገ ነው። አሁን የአውሮፕላኑን ረዳት አብራሪ ወንድም ድሬዳዋ ከተማ ነው የሚገኙት ቤተሰቦቹ በስልክ ማምሻውን አግኝተን አነጋግረ ነው ነበር። አንድ ታናሽ ወንድም ነበረኝ እሱን ያጣሁት የሚለው የረዳት አብራሪው አህመድ ኑር መሐመድ ወንድም መኖር ኑር መሐመድ ትላንት እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት የሆነው በረራ ቁጥር ኢቲ 302 የተመዘገበው ቦይንግ 737 ማክስ ኤት ጄትን በረዳትነት ሲያብር የነበረው የ26 ዓመቱ አህመድ ኑር መሐመድ ህይወቱ የማለፉን ዜና ቤተሰቦቹ የሰሙት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ደ ገብረ ማርያም በቴሌቪዥን ስሙን ሲጠሩ እንደሆነ ታላቅ ወንድሙ ይናገራል። ወንድሙ ስለ ህይወት ታሪኩ እንደነገረን ረዳት አብራሪው አህመድ ኑር መሐመድ የ26 ዓመት ወጣት ነው። ድሬዳዋ ከተማ ለጋሃሬ በተለምዶ ሳይ ሆቴል እየተባለ በሚጠራው አካባቢ ነው የተወለደው። አንደኛና ሁለተኛ ደረጃ ትምህርቱን ምስራተ ገብርኤል በተሰኘ ትምህርት ቤት ከተከታተለ በኋላ በአዲስ አበባ ዩኒቨርሲቲ ልደታ ካምፓስ በምህንድስና ተመርቋል። ከዚያም ፍላጎቱን ወደ አብራሪነት በማዞሩ አየር መንገዱን ተቀላቅሎ ትምህርቱን ካጠናቀቀ በኋላ በረዳት አብራሪነት መስራት ከጀመረ ገና ወራት መቆጠሩን ገልጾልናል። የረዳት አብራሪው አህመድ ኑር መሐመድ ወንድም መኑር አህመድን ማምሻውን በስልክ አነጋግሬው ነበር። ለስልኩ ጥራት አድማጮቻችንን ይቅርታ እየጠየቅን ወንድምህ ምን አይነት ልጅ ነበር ለሚለው ጥያቄ ሲመልስ ስንት ናችሁ? ሁለት ነበራችሁ? አንድ ወንድም እሱ ብቻ ነው የነበረ። አንድ ላይ ነው ያደጋችሁት? በስንት ዓመት ነው የምት- የምትለያዩት? ላንተ ታናሽ ነው? እናት እና አባቶቻችሁ አሉ? እንዴት እንዴት ነው ያወቃችሁት? እንዴት ነው የሰማችሁት? ቅዳሜ የሚያወራ ነበረ እና ቅዳሜ ማታ አውከኝ ነበር። ቅዳሜ ቀን ከሰዓት በኋላ ነበር ሀገሩ ለማወቅ ሞክሬ ነበር ቤት

ማድረግ መኖርና ቤተሰቦቹ በደረሰባቸው ሐዘን እንዲሁም በስልክ ጥራቱ ምክንያት በሚገባ ልንነጋገር ባንችልም በአጠቃላይ የተናገረው ከወንድሜ ጋር አብረን ያደግ ነው። ጓደኛዬም ነው። ቅዳሜ ማታ ደውሎልኝ እሁድ በረራ እንዳለውና ሲመለስም እንደሚደውልልኝ ነግሮኝ ተለያየን። የት ሀገር እንደሚበር ግን አልነገረኝም ነበር። እሁድ ጠዋት አደጋውን በሰበር ዜና ስሰማ የበረረበትን አገር ለማጣራት እየደወልኩ ነበር፣ እናትና አባቴንም ለማረጋጋት እየጣርኩ ያለው፣ የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም መግለጫ መስጠት ጀመሩ። በመግለጫቸው ውስጥ የወንድሜን ስም ሲጠሩ ሰማን ብሎናል። መኑር ከዚህ በኋላ በቤተሰባቸው ውስጥ የተፈጠረውን የሀዘን ስሜት መግለጽ አቅቶታል። እናትና አባቱ ፈጽሞ መናገር እንደማይችሉ ነግሮኛል። በተጨማሪም አስክሬኑ ስለመገኘቱም ሆነ ስለ አጠቃላይ ሁኔታው ምንም እንደማያውቁ በአየር መንገዱ በኩልም ያነጋገራቸው ሰው እንደሌለ ገልጾ፣ አዲስ አበባ ከሚገኙ የሟቹ አህመድ ኑር ጓደኞች እና የስራ ባልደረቦቹ ጋር ስልክ እየተለዋወለ መረጃ ለማግኘት እየጣረ እንደሆነ ነግሮናል። አድማጮች እየተከታተልን ሌሎች ተጨማሪ መረጃዎችን ወደ እናንተ እናደርሳለን አሁን አጠር ወዳለ ወደ ተከታዩ ዘገባ እንለፍ የፈረንሳያው ፕሬዚዳንት ኢማንኤል ማክሮን ሶስት ሀገራትን ለመጎብኘት ዛሬ ማምሻውን ወደ ምስራቅ አፍሪካ ያመራሉ የጎብኝቱ አላማ ፈረንሳይ ከአፍሪካ ጋር ያላትን ወታደራዊ የንግድ የባህልና የአካባቢ ጥራት ግንኙነት ለማስፋት ነው ከቻይና አንስቶ ሌሎች በሀገሪቱ እየሰረጹ ያሉትንም ሀገሮችም ለመወዳደር መሆኑ ታውቋል ማክሮን የሚጎበኛቸው ሀገሮች ኢትዮጵያ ኬንያ እና ጅቡቲ ናቸው ዘጋቢያችን ሊሳ ብራያን ዝርዝር አላት። አዲሱ አበበ ይዞታል። በቀድሞዋ የፈረንሳይ ቅኝ ግዛት ጅቡቲ ለአፍታ የሚቆሙት የፕሬዚደንት ማክሮን የአራት ቅናት ጉብኝት ኢትዮጵያንና ኬንያን የሚያጠቃልላል። የናይሮቢ ጉብኝታቸው ኬንያ እንደ አውሮፓ አቆጣጠር በ1963 ዓ ም ነጻ ከወጣች ወዲህ አንድ የፈረንሳይ መሪ ያችን አገር ሲጎበኝ ማክሮን የመጀመሪያው ናቸው። ማክሮን በኢትዮጵያ ቆይታቸው ከአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሃማት በኬንያ ቆይታቸው ደግሞ አዲስ ከተመረጡት ከኮንጎ ፕሬዝዳንት ፌሊክስ ቲሸኪዲ ጋር እንደሚገናኙ የተገለጠ ሲሆን ቲሸኪዲ ባለፈው ትሳስ ወር ያሸነፉትን አወዛጋቢ ምርጫ ለመተችት ፈረንሳይ ቀዳሚ አገር እንደነበረችም ያስታውሷል። ይህ ጉብኝት አገራቸው ውስጥ በበርካታ ችግሮች ተወጥረው ለሚገኙት ለማክሮን አስተዳደር መሰረታዊ ጠቀሜታ እንደሚሰጥ ይገመታል። በአፍሪቃ የጀመረው ጉብኝት ፈረንሳይ በዓለም መድረክ ያላትን ተጽዕኖ ዳግም እንደሚያጠናክር ነው ከወዲሁ የተተነበየው። አዲሱን አጠር ላለ ዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ማብቂያ ላይ በተሰናባቹ የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው የመሸኛ እራት ግብዣ ላይ መገኘታቸው ይታወሳል። ጠቅላይ ሚኒስትሩ በዚህ ወቅት ያደረጉት ንግግር የኢትዮጵያን አንድነት ማጠናከር አስፈላጊነት ላይ ያተኮረ እንደነበር ጠቅሳ ባልደረባችን አስቴር ምስጋናው ተከታዩን ዘገባ ከባህር ዳር ልካለች። ባለፉት አምስት ዓመታት በውስብስብ ፈተናዎች እና በከባድ ተግዳሮቶች ክልሉን ከመሩት አመራሮች ውስጥ አንዱ ናቸው ይባላሉ። አሁን በሀገሪቱ ለታየው ለውጥም ስማቸውን በግንባር ቀደምትነት ብዙዎቹ ይጠቅሱታል። አስተዋይና ልበ ሙሉ ናቸው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ለስንብት በተዘጋጀው የራት ግብዣ ላይ አመስግነዋቸዋል። ተሰናባቹን የቀድሞ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸውን በዚህ ምሽት ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ አንድነት ላይ ያተኮሩ ንግግሮችን አሰምተዋል። አሁን ሀገራችን በብዙ ፈተናዎች ውስጥ ትገኛለች። መርዶዎችንም በየቀኑ እየሰማን ነው። ግን ችግሮችን ተጋፍጠን ሀገራችን ለትውልድ ማሻገር የኃላፊነት ድርሻችን ነው። ይህ ደግሞ የጋራ ርብርብን ይጠይቃል። ኢትዮጵያ ከምትፈርስ እኛ ብንፈርስ ይሻላልና ብለዋል። ችግሮች ገጥመውናል። እዚያም እዚያም መርዶች፣ አሳዛኝ ዜናዎች ይነገራሉ። ነገር ግን እነዚህ ጉዳዮች ማዕት አይደሉም። በየዕለቱ የሚገጥሙንን ተግዳሮቶች መጋፈጥ በከፍተኛ ጀግንነት አሸንፈን ትውልድ ማሻገር የሀላፊነት ግዴታችን ነው። የትናንትናውን እየመዘዝን ነጋችንን ከምናበላሽ የትናንትናውን በልብ በሙሉነት በጀግንነት ረስተን ወደፊት በአንድ ልብ መራመድ ይኖርብናል። እችች ሀገር ትልቅ ናት። ለአፍሪካ የነጻነት ምሳሌ ናት ለጠላቶቿ ማትበገር ናት። አሁን የገጠማት ድካም በህብረት እንጂ በተናጠል ማሸነፍ አትችልም። ኢትዮጵያን ከምናፈራርስ እኛ ብዙ ጊዜ ብንፈርስ ይሻላልና እችን ታላቅ ሀገር ላለማፍረስ ቁርጠኝነት በሚጠይቅና እችን ሀገር በመታደግ መጪውን ትውልድ በሚያስቀጥለው ተግባር ላይ ክቡር ዶክተር አምባቸው መኮንን የአማራን ህዝብ ጀግናውን ህዝብ አሰልፈ በድፍረት አምቦና መቀሌ በመሄድ ህዝቡ እንድትቀላቀል በዚሁ አጋጣሚ አደራ ል እፈልጋለሁ ጠቅላይ ሚኒስትሩ በመቀጠል የኦሮ አማራ እንቅስቃሴ የተሸረሸረ የመሰላቸው አካላት የኦሮሞና የአማራ ህዝቦችን ተፈጥሯዊ ትስስር ልንለየው አንችልም ነው ያሉት። ኦሮማራ የተባለው እንቅስቃሴ በኦሮሚያና አማራ ህዝቦች መካከል የተፈጠረው አንድነት በቅርብ ጊዜ በተሰሙ ዜናዎች የሚሸረሸር ወይም የተሸረሸረ የመሰላቸው ሰዎች አሉ። ለተከበረው የኦሮሞና የአማራ ህዝብ መናገር የምፈልገው ኦሮማራ የሚለው እንቅስቃሴ የጥቂት ሰዎች ፍላጎት ሳይሆን የዚህ ህዝብ ተፈጥሯዊ ማንነት ስለሆነ ብንሻ እንኳ ልንለየው እንደማንችል አሁን የገጠመውን ችግር በለመደው የውይይት መድረክ ፈትቶ የኢትዮጵያን ህልውና እንደሚያረጋግጥ በልበ ሙሉነት ልገልጽላችሁ እፈልጋለሁ። ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው የዘመኑን ችግሮች ሳይፈቱ በነበር ላይ መጠመድ ለዘመኑ የማይመጥንና በኋላ ቀርነት የሚያስፈርጅ አስተሳሰብ ነው ካሉ በኋላ ስለ አዲስ አበባ ጉዳይ ያነሱት ነገር ቢኖር አዲስ አበባ ሁሉም ነዋሪዎች በእኩልነት የሚጠቀሙባትና የሚበለጽጉባት የጋራ መዲና ናት። ጨካኝ አሰላለፍ ያለው የዘረኝነት ስውቅ እየተስተዋለ ነው፣ በጽናት መታገል የሁሉም ድርሻ ነው ብለዋል። አዲስ አበባ ሁሉም ናሪዎች በእኩልነት በኩልነት የሚጠቀሙባትና የሚበለጽጉባት የጋራ መዲናችን ናት። የከተማዋ እድገት ማንንም ሳይጋፋ እና ማንንም ሳይጎዳ ሁሉም ሁሉንም ሊጠቅም በሚችል መልኩ መሆን ይገባዋል። በከተማዋ ማደግና መስፋፋት ምክንያት ማህበራዊ እና ኢኮኖሚያዊ ጉዳት የደረሰባቸውን ዜጎች በዝርዝር አጥንቶ በዘላቂነት እንዲቋቋሙ የሁሉም ኃላፊነትና ግዴታ ነው። በዚህ ዙሪያ የሚነሱ ጉዳዮች ሕዝቡን ባሳተፈ ሁኔታ ሕግን መሰረት አድርጎ በቀጣይ በውይይት መፈታት ይኖርበታል። አንዳንዱ ዘመኑን በግሉ ቁመት ልክ ሰፍቶ ሲጎድል ግጭት ጠማቂ ሲሞላ መፍትያል አፍላቂ ሆኖ የለውጡ አባዋራነቱን ለብቻው ተከናንበዋል። በዚህ ዙሪያ የሚታዩ የተሳሳቱ አዝማሚያዎችና የጥርጣሬ ምንጮችን ከስር ነቅሎ ማሰጎድ፣ እኔ ያልኩት ካልሆነ የሚል ግትር አቋሞችንና ብልጣ ብልጥ አካሄዶችንም ደግሞ መግራትና ማረም በእጅጉ ይጠይቃል። ዋናው ነገር የለውጡን ቀጣይነት ማረጋገጥ የህልውና ጉዳይ ነውና ጨካኝ አሰላለፍና የዘረኝነት ዘውግ ይስተዋላል። ይህንን በጽናት መታገል የሁላችንም ኃላፊነት ተሰናባቸው የቀድሞው ርዕሰ መስተዳደር አቶ ገዱ አንዳርጋቸው በስልጣን ዘመናቸው ከክልሉ ህዝብ ይደረግላቸው የነበረውን ድጋፍ አድንቀው ይህ ድጋፍ ለአዲሱ ተሿሚ ለዶክተር አምባቸው መኮንን እንዲደረግ ጥሪ አቅርበዋል እኔ የህዝብ እንክብካቤ እየተደረገልኝ የቆየው ሰው ነኝ ብዬ መናገር እችላለሁ ይህ አይነቱ ድጋፍ በቀጣይም ለዶክተር አምባቸውም እንዲሆን አደራ ላለሁ። በዚህ የሽኝት የእራት ግብዣ ላይ የፌዴራል እና የክልል ከፍተኛ አመራሮች እንዲሁም የባህር ዳር ከተማ ነዋሪዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋ ነው። አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። አፋን ኦሮሞ የፌዴራል የስራ ቋንቋ ቢሆን ያለው እድሎች ላይ የሚመክር የውይይት መድረክ በአምቦ ዩኒቨርሲቲ ተካሂዷል። በመድረኩ ላይ አፋን ኦሮሞ የፌዴራል የስራ ቋንቋ ቢሆን ስለሚኖሩ ጠቀሜታዎች በምሁራን ጥናታዊ ጽሑፎች ቀርበዋል። የባህልና ቱሪዝም ሚኒስቴር መድረኩን መድረኩ ቋንቋን ለማሳደግ የሚደረግ ጥረት አካል በመሆኑ ሊበረታታ ይገባዋል ብለዋል። መሰል መድረኮች በአገር አቀፍ ደረጃ ቢዘጋጁም ተገቢ እንደሆነ በመድረኩ ላይ ተገልጿል። ናኩር መልካ ተከታዩ ዘገባ ይዞታል። በአምቦ ዩኒቨርሲቲ እና ኦሮሚያ ባህል እና ቱሪዝም ቢሮ አዘጋጅነት ታሳስ 29 እና 30 ማለትም ባለፈው አርብና ቅዳሜ በተካሄደው የውይይት መድረክ ላይ ተሳታፊ የሆኑት የክልሉ ባህል እና ቱሪዝም ቢሮ ኃላፊ ዶክተር ገረሞ ሁሉ ቃ አፋን ኦሮሞ ከክልሉም አልፎ በሌሎች ክልሎች እና አገሮችም የሚነገር በመሆኑ የፌዴራል መንግስት ተጨማሪ የስራ ቋንቋ ቢሆን ስለሚኖረው ጠቀሜታ ገልጸዋል። አፋን ኦሮሞ የትምህርት ስራ፣ ሳይንስና ቴክኖሎጂ፣ የመገናኛ ብዙሀን ቋንቋ መሆኑን ያስታወሱት ኃላፊው መድረስ ያለበት ቦታ ባለመድረሱ ይበልጥ ለማሳደግ ይጠበቅብናል ያሉትን አብራርተዋል። የሮ የሮ ገባባ ቄሰት አፋን ኦሮሞ አፋን ሙጂ ፌዴራላ አፋን ኦሮሞ በአጭር ጊዜ የፌዴራል የስራ ቋንቋ በረዥም ጊዜ ደግሞ የዓለም አቀፍ ተቋማት የስራ ቋንቋ እንዲሆን ጠንክረን መስራት አለብን። የቋንቋ ማህበራዊ ሳይንስ ምሁራንና ፖለቲካ ድርጅቶችም እንዲሁም የሌሎች ህዝቦች ምሁራንም በጉዳዩ ዙሪያ ተወያይተው በሚያስገኘው ጠቀሜታ ላይ አንድ ስምምነት ላይ መድረስ ይኖርባቸዋል። የባህልና ቱሪዝም ሚኒስትር ዴታ ወይዘሮ ብዙኖች መሰረት ኢትዮጵያ ከሰማንያ በላይ ቋንቋዎች የሚነገሩባት ህብረ ብሔራዊት እና ልሳነ ብዙ አገር ብትሆንም አብዛኛው ቋንቋ ዘመናዊ ስልጣኔ በሚፈልገው መልኩ ሊበለጽግ አልቻለም ብለዋል። መድረኩ ቋንቋዎቹ እንዲያድጉ ስለሚያግዝ ተጠናክሮ እንደሚቀጥልም ሚኒስቴር መስሪያ ቤታቸው አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። ቋንቋ የልማት መሳሪያ፣ የአንድነትና የባህልም ማድመቂያ ነው። ልሳነ ብዝሃነትን ሀብት ነው። ይህ የሚሆነው የቋንቋ ልማት ስራው በወጉ በተደራጀ በበለጸጉ ንድፈ ሀሳቦችና መርሆች ላይ በመመስረት ሲታቀድ ብቻ ነው። እንዲህ ላለ የቋንቋ ቀዳና ልማት ደግሞ መሰረት እንዲሆን በአገሪቱ ያለው የቋንቋዎች ሁኔታ፣ ስርጭት፣ አጠቃቀም፣ የተናጋሪዎችም አመለካከትና ፍላጎት እንዲሁ አጠቃላይ የቋንቋዎች ገጽታ በወግ በተዋቀረ የአሰራር ስርዓት አስቀድሞ መጠናት ይኖርበታል። በመድረኩ ላይ አራት ጥናታዊ ጽሁፎች ቀርበው ውይይት ተደርጎባቸዋል። ጥናታዊ ጽሁፋቸውን ካቀረቡ ሰዎች መካከል የአምቦ ዩኒቨርሲቲ አፋን ኦሮሞ ቋንቋ ትምህርት ክፍል ኃላፊ ረዳት ፕሮፌሰር ዱላ ከፈና ከ1973 ዓ.ም ወዲህ በቋንቋው እድገት ላይ ብዙ ለውጦች አሉ ሲሉ ገልጸዋል። የፌዴራል ስራ ቋንቋ ቢሆን ያለውን ጠቀሜታ ካብራሩ በኋላ ሊገጥም ስለሚችለውን ፈተና ተከታዩም ብለዋል። ይሄ ቋንቋ አብዛኛው የኢትዮጵያ ሕዝብ ስለሚናገር የፌዴራል ስራ ቋንቋ ቢሆን የህዝብ አንድነት፣ መረዳዳት፣ ማተማመን ራሱ ያመጣል። ሁለተኛ ቋንቋ የሌላቸዋል። አሁን ኦሮሚያ ቢትመጣ ሁለተኛ ቋንቋ አለ። አንደኛ ቋንቋ አማርኛ ቢሆን አፋሮሞ ቢሆን ሁለተኛ ቋንቋ አማርኛ ነው። ሌላ ቦታ ቢትሄድ ሁለተኛ ቋንቋ የሌለው ማህበረሰብ ሊኖር ይችላል። ሁለተኛ ቋንቋ አማርኛ ትንጥሮ ድል ነው። ከዚህ በፊት ማህበረሰባችን፣ የፖለቲካ አመለካከታችን ይዘን የመጣነው ነገሮች ሊኖሩ ይችላሉ። ይሄ ተግዳሮት ሊሆን ይችላል። ቋ የመጣናቸው አንድ ቋንቋ ነበር። አሁን ከዚህ በፊት ፖለቲካችን የሚያሳየን ታሪካችን የሚያሳየን የፌደራላዊ መንግስት አካባቢ አንድ ቋንቋ መጠቀም ለምደናል። ስለዚህ ሌላ ተጨማሪ ቋንቋ ሲመጣ ያኛው በጣም ቋንቋ ለመጉዳት የታሰበ ነገር ሊመስል ይችላል። ሁሉም አንድ ላይ ተስማምቶ ሁሉን አንድ ላይ ይጠቅመናል ብሎ ማሰብ አለበት እንጂ አንድ ቋንቋ ቢያድግ ሌላኛውን ቋንቋ ይጎዳል ብሎ ማሰብ ጠቀሜታ አሁን የጠቀሱ ል ፈተና ቢያጋጠም እንዴት ነው ሊፈታ ይችላል? ውይይት መድረኩ ይህንን ነገር አቅጣጫ አመላክቷል፣ አስቀምጧል። እንዲህ አይነት በውይይት መድረክ ኮንፈረንሶች ሊኖሩ ይችላሉ። ባህልና ቱሪዝምም ይዘዋል። ሪሰርቾች ይቀርባሉ፣ ያለው ነገር ይቀርባል። ማህበረሰቡ ጋር እንዲደርስ በሚዲያም በተለያዩ መንገድ እንዲደርስ ማድረግ ነው። አርቲስት ፍቅር አምሳሉ ቋንቋው ከክልል አልፎ በፌዴራል መንግስት መስሪያ ቤቶች መገልገያ እንዲሆን የቤት ስራው ከራስ መጀመር ይኖርበታል ትላለች። ይሄ ቋንቋ ወደ ፌዴራል ቋንቋ እንዲሄድ ሁሉም በየአካባቢው በየዘርፉ በየስራ መስኩ የየራሱ ስራ መስራት አለበት። የየራሳችን የቤት ስራዎች መስራት አለብን። ሌላው ህዝብ፣ ኦሮሞ ያልሆነው እንደ ሁለተኛ ቋንቋ የሚናገረው ወይም ደግሞ ጭራሽ የማይችለው ኦሮምኛን እንዴት ነው በቀላሉ መማር የሚችለው? የግንዛቤ ማስጨበጫ ፕሮግራሞች መዘጋጀት አለባቸው። የአምቦ ነዋሪ አቶ ተፈራ ዱጋሳም በውይይት መድረኩ ላይ የቀረበው ሀሳብ ቢሳካ ተጠቃሚ የሚያደርገው ሁሉንም እንደሆነ እንዲህ ይገልጻል አሉ። የፌዴራሊዝም ወይም ደግሞ የዚህ የብዛሃነት መንግስት ትልቁ ዋናው አስኳሉ ምንድን ነው? ማንነት ነው። ባህል ነው። እንግዲህ ማንነት ደግሞ ባህል የሚገለጸው በምንድን ነው? በቋንቋ ነው። ስለዚህ እንደ ማንኛውም የፌዴራል ሀገሮች ኢትዮጵያ የብሔር ብሔረሰቦችን እርስ በርሳቸው ያላቸውን አመለካከት አንድ በማድረግ እንዲሁም ደግሞ ንግድን፣ ሌሎች ነገሮችን በማቀላጠፍ ደረጃ ይሄ አፋን ኦሮሞ ብቻ አይደለም፣ ሌሎችም የፌዴራል የስራ ቋንቋ ተጨማሪ ቢኖርን ያቀራርበናል እንጂ አያራርቀንም። ያቻችለናል መር መቻቻላችንን ያጎላል። እንግዲህ ኢትዮጵያ ኩሩ ባህል አለን ስንል አፋን ኦሮሞም ኦሮሞውንም ይጨምራል። ኢትዮጵያን እንወዳለን ስንል ኢትዮጵያዊ ማን ነው የሚለው አፋኑም፣ ኦሮሞውም፣ አማራውም፣ ትግሬውም ስለሆነ እኔም የአንተን ቋንቋ አክሴፕት ካደኩኝ፣ ካወቅኩኝ አንተም ካወቅ የባሰኑ ያቀራርበናል እንጂ አይጎዳንም ማለት ነው። ኢትዮጵያኖች የሚዋደዱት ያኔ ነው የተሻለ በራሳቸው ቋንቋ። ለምሳሌ እኔ ከአማራ ጋር በአማርኛ ስናገር ሞር እሱንም አስደስተዋለሁ ራሴም እንደሰታለሁ። ማለት አንድ አማራ ሞሮምኛ ከኔ ጋር ስናገር እሱም ይደሰታል ሞር እኔንም እያስደስተኛል። እውነተኛ አንድነት ማለት አውቅ ከዚህ ውስጥ ነው የሚወጣው። ለተግባራዊነቱም ምሁራንን ያቀፈ ኮሚቴ እንደሚዋቀርና ስለጠቀሜታው ስለ ጠቀሜታው የሚያስረዳ መሰል መድረክ በሀገር አቀፍ ደረጃ እንደሚዘጋጅ መድረኩ ላይ ተገልጿል። ለአሜሪካ ድምጽ نا ملکا تامبو አድማጮች እንግዲህ የዛሬው የጋቢና ቪዮኤ ዝግጅታችን ወደ መጠናቀቁ ነው። እንግዲህ በመግቢያው ላይ የነበረውን ዜና እንደው እናስታውሳችሁ በበረራ ቁጥር ኢቲ 302 የተመዘገበው ቦይንግ 737 ማክስ ኤይት ጀት 149 መንገደኞችና ስምንት የበረራ ቡድን አባላትን አሳፍሮ ወደ ናይሮቢ ለመብረር ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያ ትላንት ከጠዋቱ ሁለት ሰዓት ከ38 ደቂቃ ከተነሳና መሬት ከለቀቀ ከስድስት ደቂቃ በኋላ ከምድር መቆጣጠሪያው ጋር የነበረው ግንኙነት ተቋርጦ ከዚያም ደግሞ በቢሾፕቱ አቅራቢያ መሬት ውስጥ ገብቶ ተከስክሶ ከቆይታ በኋላ በተደረገ ቁፋሮ አንድም የተረፈ በህይወት የተገኘ ሰው አልነበረም ሁሉም ህይወታቸው አልፏል የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም እንደተናገሩትም በቁፋሮ የሞቱትን ሰዎች አስክሬን ለማውጣት እና ለማግኘት ጥረት እየተደረገ መሆኑን ገልጸዋል። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናገዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅታችንን በቴክኒክ ያቀናበረልን ሞክቢል እያበሮ ነው። የስርጭት መሀንዲሱ ኮርነሌስም አብሮ ነበር። መልካም ምሽት። ደህና አደሩ።